ያውን፣ ከሙታን መሃል ምን ፈልጋችሁ? ተነሥቷል፣ ጌታ ተነሥቷል። ሰላም። ያውን፣ ከሙታን መሃል ምን ፈለጋችሁ? ተነሥቷል፣ ጌታ ተነሥቷል። ሰላም ለሁላችሁ። Thank mm -hmm. you.